ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ማክሰኞ ሚያዝያ 5 ቀን 2007 ዓ.ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። ዜና፣ ጤናና ስፖርት ፕሮግራሞች በቅደም ተከተል ይቀርባሉ። አብራችሁን አምሹ። የማስተናግዳችሁ ሰለሞን ክፍሌ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍሳሐ እንስማ። የናይጄሪያው ተመራጭ ፕሬዚደንት መሐመዱ ቡሃሪ ባለሥልጣኖች ከአንድ ዓመት በፊት በቺቦክ ከተባለው ሰሜናዊ ምስራቅ መንደር በቦኮ ሀራም የተጠለፉትን 219 ሴት ተማሪዎችን ያገኛሉ ብዬ ቃል ለመግባት አልችልም ብለዋል። ከጅቦክ የተጠለፉትን ሴት ልጆች ለማዳን ይቻል እንደሆነ አይታወቅም ሲሉ ዛሬ በሰጡት መግለጫ ገልጸዋል። ሀገሪቱ ዛሬ ልጆቹ የተጠለፉበትን አንደኛ ዓመት አስባውላለች። አስተዳደራቸው አሁን ከተካኖው መንግስት የተለየ ስራ ይሠራል በማለት የወቅቱ መንግስት የተጠለፉትን ልጆች ለማስለቀቅ ያደረገውን ጥረት ነቅፈዋል። የፕሬዚዳንትነቱን ስራ የጀመርኩ እለት የቦኮሐራም አማጽያን የህብረት ፍላጎታችን ጥንካሬን ይገነዘባሉ ብለዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን እንደሚለው ካለፈው ዓመት አንስቶ ናይጄሪያ ውስጥ ቢያንስ 200 የሚሆኑ ሴቶች ተጠልፈው ብዙዎቹ በወሲባርነት ለመኖር ወይም በተዋጊነት ለማገልገል ተገደዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በየመን ሺዓ ሑቲ አማጽያን ላይ የጦር መሳሪያ ማዕቀብ እንዲጣል ውሳኔ አሳልፏል። የአማጽያኑ ቡድን ከመዲናይቱ ሰንዓና ከያዛቸው ቦታዎች ሁሉ እንዲወጣም የጸጥታው ምክር ቤት ጥሪ አድርጓል። የጸጥታው ምክር ቤት ውሳኔውን ያሳለፈው 14 ለዚሮ ድምፅ ሲሆን፣ ሩሲያ ድምፅ ከመስጠት ታቅባለች። ዮርዳኖስና የአረብ ባሕረ ሰላጤ ሀገሮች ያረቀቁት የውሳኔ ሀሳብ በአማጽያኑ መሪ አብዱላ ማሊክ አል ሑቲ በአመፅ ዓሊ አብዱላ ሳልሕ ላይም የመጓጓዝ ማዕቀብ ይጥላል። አብዱላ ሳልሕ ሑቲውን የሚረዱ የቀድሞ የየመን ፕሬዚደንት ልጅ ናቸው። የፀጥታው ምክር ቤት በቀድሞ ፕሬዚደንትና በሁለት ከፍተኛ የሑቲ አማጽያን መሪዎችም ላይ ማዕቀብ ከጣለ ቆይቷል። ሩሲያ ማዕቀብ መጣል ያለበት ማዕቀብ መጣል ያለበት በአንድ ወገን ላይ ብቻ ሳይሆን በግጭቱ በሚሳተፉት ሁሉ ላይ መሆን አለበት ስትል ተከራክራለች። ሩሲያ ኤስ 300 የተባለውን የተራቀቀ የአየር መከላከያ መሳሪያን እስከ ያዝነው ዓመት ማብቂያ ባለው ጊዜ ውስጥ ለኢራን ማቅረብ ልትጀምር እንደምትችል አንድ ከፍተኛ የኢራን ባለሥልጣን ዛሬ ተናግረዋል። አሊ ሻምኺኒ የተባሉ የኢራን ከፍተኛ ብሔራዊ የጸጥታ መማክርት መሪ ኢንተርፋክስ ለተባለው የሩሲያ የዜና አገልግሎት የተናገሩት የሩሲያ ፕሬዚደንት ቭላዲሚር ፑቲን የሚሳይል ባትሪዎችን ለኢራን ላለማቅረብ ተጥሎ የነበረውን የአምስት ዓመታት ማዕቀብ ባነሱ ማግስት ነው። የሩሲያ የጸጥታ መማክር ጸሐፊ ኒካላይ ፓትሩሼቭ መሳሪያዎቹን ለኢራን የማቅረቡ ፍጥነት የሚወሰነው በአምራቾቹ ላይ ነው። መሳሪያዎችን ለማምረት ቢያንስ የስድስት ወራት ጊዜ ይወስዳል ሲሉ ዛሬ ለኢንተርፋክስ ተናግረዋል። ሩሲያ ኤስ 300 መሳሪያዎችን በ800 ሚሊዮን ዶላር ለኢራን ለማቅረብ የተዋዋለችው እንደ አውሮፓ አቆጣጠር በ2008 ዓ ም ነበር ከሰባት ዓመታት በፊት ማለት ነው። ይሁንና የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከአምስት ዓመታት በፊት በኢራን ላይ ማዕቀብ በመጣሉ ሩሲያ ኮንትራቱ ባለበት እንዲቆም አደረገች። ፕሬዚደንት ፑቲን በኮንትራት መሰረት መሳሪያውን ለኢራን ለማቅረብ መወሰናቸው ዩናይትድ ስቴትስ እንዳሳሰባት ገልጻለች። የኡክራይን ወታደራዊ ቃል አቀባይ በምስራቅ ኡክራይን በሩሲያ ከሚደግፉ አማጽያን ጋር በተካሄደው ግጭት ስድስት ወታደሮች እንደሞቱ ገልጿል። የአማጽያኑ ጠንካራ ቁጥጥር ባለበት ዶኔትስክ በ24 ሰዓታት ውስጥ ስድስት ወታደሮች ተገድለው 12 እንደቆሰሉ አንድሪ ሊሼንኮ ለጋዜጠኞች ተናግረዋል። ከአሶሽትድ ፕሬስ የዜና አገልግሎት ደግሞ አማጽያኑ አንድ ተዋጊ እንደሞተባቸው፣ አምስት ደግሞ እንደቆሰሉ ገልጸዋል ይላል። ሩሲያና ኡክራይን ትላንት አነስተኛ መሳሪያዎችን በምስራቅ ኡክራይን ካሉት የጦር ግንባሮች ለማራቅ ተስማምተዋል። ከባድ መሳሪያዎችን ማስወጣቱንም ቀጥለዋል። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ቡድን የሶሪያ መንግስት ኃይሎች ባለፈው ወር ኢድሊብ ክፍለ ሀገር ላይ ጥቃት በከፈቱበት ወቅት መርዛማ ኬሚካል ያለባቸው ቦምቦችን የያዘ በርሚል ሳይጥሉ እንዳልቀረ ያደረግነው ጥናት በጥብቅ ያመለክታል ይላል። ከእማኞች እንዲሁም ጥቃት ከተካሄደባቸው ቦታዎች የተቀረጹ ድምፆችና ምስሎች በተገኘው መረጃ መሰረት በሶስት ቦታዎች ላይ የኬሚካል ጥቃት እንደተካሄደ የሚያሳዩ ጠንካራ ምልክቶች አሉ ይላል። ጥቃቶቹ የተካሄዱት በኢድሊብ ከተማና አካባቢዋ ባሉት በተቃዋሚ ኃይሎች በተያዙት ቦታዎች መሆኑን ሂማን ራይትስ ዋች ገልጿል። የሶሪያ ባለሥልጣኖች በዓለም አቀፍ ደረጃ የታገደውን የኬሚካል መሳሪያ በመጠቀም ለሰዎች ስቃይ ደንታ እንደሌላቸው አሳይተዋል ሲሉ የሰብአዊት ምድን የመካከለኛው ምስራቅና የምስራቅ አፍሪካ ክፍል ስራ አስኪያጅ ናዲም ሆሪ ነቅፈዋል። አዳነች ፍስሐየ ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው የጤና ዝግጅት እናልፋለን። የጤና ዝግጅት ከትላንት በስቲያ በትንሣኤው የተጠናቀቀውን የክርስትና ምዕመናን ጾምና የምግብ ዐይነቶች የአመጋገብ ሁኔታ ይመለከታል። የጤና ፕሮግራም አዘጋጅና አቅራቢ ሰለሞን አባተ በኢትዮጵያ የማኅበረሰብ ጤና ኢንስቲትዩት የሥነ ምግብ ተመራማሪ የሆኑትን አቶ ተመስገን አወቀን አነጋግሯል። እንግዲህ ጾም በምንልበት ወቅት አንድ ግለሰብ ለተወሰነ ሰዓት ወይንም ቀናት እንዲሁም ደግሞ ረጅም ለሆኑ ሰዓታት ከምግብ ራስን መከለል ነው፣ ወይንም ከምግብ ራስን መጠበቅ ነው። ይህንም በሚያደርግበት ጊዜ ሰዎች እንግዲህ የተለያዩ ሳይንሳዊ ጥናቶች እንደሚያመላክት ከሆነ በጾም ጋር ተያይዞ በሰውነታችን ላይ የሚከሰቱ የተለያዩ የፊዚዮሎጂ ለውጥ ይኖራሉ። የፊዚዮሎጂ ስል የአካል ሰውነታችን የአካል ለውጥ ሊኖሩ ይችላሉ። ከነዚህ መካከል አንደኛው በሰውነት ውስጥ ከፍተኛ የሆነ የምግብ ክምችት ወይንም የኒውትረንት መጠን መውረድ ነው። እንደሚታወቀው የሰው ልጅ የበላውን ምግብ በመፍጨት ቀጥታ ወደ አንጀት በመተላለፍ ከአንጀት ላይ ጠቃሚ የሆኑትን ኒውትረንቶች በመምጠጥ ለተለያየ ዓላማ ይጠቀምባቸዋል። ኒውትረንቶች የሚሉኝ ምግቦቹን ማለት የነጠሩ ምግቦቹን ማለት ነው። የነጠሩ ንጥረ ምግቦቹን ማለት ነው። ከእነዚህ መካከል አንደኛው ኃይል ለማምረት ይጠቀምበታል። ሁለተኛው የተለያዩ ሕዋሳትን ለመገንባት፣ ሶስተኛው ሪዘርቭ የሆነ ወይንም ተቀማጭ የሆነ የኃይል አማራጭ እንዲኖር ያስችለናል። በተለየ መልኩ እንግዲህ ወደ ጾም በምንመጣበት ወቅት አንድ ሰው ኢንተርሚተንት ወይንም ደግሞ ለተወሰኑ ጊዜያቶች በሚጾምበት ወቅት በሰውነቱ ላይ ከሚከሰቱ የተለያዩ ለውጦች መካከል የተወሰኑትን የምጥቀስ፣ ለምሳሌ አንድ ሰው በሚጾምበት ወቅት የሚያጋጥመው አንድ የክብደት መቀነስ ወይንም ደግሞ የተከማቸ ክምችት ያለው ስብ በሰውነታችን ውስጥ ካለ እሱ እንዲቀንስ ይረዳናል። ሁለተኛ ኢንሱሊን ሴንሴቲቭ እንድንሆን ያስችላል። ይህ ማለት በሰውነታችን ውስጥ የሚመረተው ኢንሱሊን በውስጥ አካላቻችን ላይ ያሉትን የኤነርጂ አማራጮች በመጠቀም በየቀኑ ኤነርጂ ከሰውነታችን እንዲመነጭ ያስችለዋል። ሶስተኛ፣ ሜታቦሊዝም ወይንም ደግሞ የምግብ ፍጭት ስርዓትን የተፋጠነ እንዲሆንና ፍጥነቱን እንዲጨምር አቅም ይሰጠዋል። አራተኛ ሎንግቲቪቲ ወይንም ደግሞ ረጅም እድሜ የመኖርን አጋጣሚ ለሰው ልጆች ፕሮሞት ያደርጋል ተብሎ ይታሰባል። የጾም ጊዜ ማለት ሆኖ ይሄን የሚነግሩኝ የጾም ጊዜ እነዚህ የምንጠቅሳቸው አብዛኞቹ በጾም ጊዜ የሚከሰቱ ናቸው። ሌላ በተጨማሪ የረሃብ ስሜትን የተስተካከለ እንዲሆን በማድረግ ሰዎች የአመጋገብ ስርዓታቸውን እንዲጠብቁ ያስችላቸዋል። ከዚህ በተጨማሪም የአመጋገብ ፓተርናችን ወይንም ደግሞ የምንመገብበትን ሰዓት የተወሰነና ወጥነት ያለው በማድረግ የዳይጀስቲቭ ሲስተም ወይንም የምግብ ፍጭት ስርዓታችን የተስተካከለ እንዲሆን ይሆናል። የአእምሮን ፋንክሽናሊቲ ወይንም የአሰራር ሂደት በመደገፍ ረገድ ከፍተኛ የሆነ ፕሮቲን እንዲመረት በማድረግ ብሬን ድራይቭድ ኒውሮፓቲክ ፋክተር የሚባሉ አሉ። ወደ ኒውሮንነት በቀላሉ ተቀይረው የስሜት ህዋሳቶቻችን ፈጣን የሆነ መልስ እንዲሰጡና አሰራ የሆነ የአሰራር ሂደት እንዲኖር ያስችልናል። ይህ እንግዲህ በጾም ወቅት የምናገኘው ጥቅም ነው። አንድ ሰው ከዚህ በተጨማሪም በሚጾምበት ወቅት ከላይፍ ጋር እንዳለው ወይንም ህይወት ከህይወት መሰላል ጋር እንደተገናኘ እንዲያስብም ይረዳዋል። ሚዲቴሽን ወይንም ደግሞ ኮንሰንትሬሽን፣ እንዲሁም ደግሞ ተመስጦን ተመስጦን ፋሲሊቴት በማድረግ ሰዎች ካሉበት ፊዚካላዊ ህይወት ወይንም በአካል ካሉበት ስነ ባህርያዊ በተለየ ተፈጥሯዊ ወደ ሆነው ወይንም ደግሞ ስፕሪቹዋል ወደ ሆኖ ስሜታዊ ወደ ሆኖ መንፈስ እንዲመጡ ያግዛቸዋል ማለት ነው። ለነገሩ አቶ ተመስገን የሰው ልጅ የሚጾመው ራሱን ሊጎዳ ነው ተብሎ ነበረ። አሁን ከነገሩኝ ነገር ውስጥ ግን አንድም የሚጎዳ ነገር አልሰማሁኝም ከሚጠቅሙ ነገሮች በስተቀር ሁሉም እና ሰውን ከፍ ከሚያደርጉት ጥቅሞች ምርምር፣ ብዙዎቹ እነዚህን ለማጥናት ተሞክረዋል። እነዚህ የጠቀስኳቸው ከላይ የተዘረዘሩት አብዛኞቹ ሜታ አናላይሲስ ወይንም ደግሞ ሰፊ የሪሰርች ከተካሄደባቸው ምርምር የተለያዩ ሰዎችን ሪሰርች በማገናኘት አንድ ወጥ የሆነ ሪሰርች ለማውጣት ከሚሰራ ጥናት ላይ እየተወሰደ ነው። በእርግጥ ባለውን ፋክት ማየት በምንችልበት ሁኔታ፣ ሰዎች በሚጾሙበት ወቅት በሰውነታቸው ውስጥ የሚቀንሱ የተለያዩ ነገሮች አሉ። ከእነዚህም መካከል አንደኛው በቀላሉ መገንዘብ ከሚቻለው የብለድ ፕሬዥር ወይንም ደግሞ የደም ግፊት በከፍተኛ መጠን እንዲስተካከል ያደርገዋል። በደም ውስጥ የሊፒድ ኮንሰንትሬሽን ወይም ደግሞ ኮሌስትሮል እያልን የምንጠራው ለጤና አስጊ የሆነው ነገር በጣም በከፍተኛ መጠን እንዲቀንስ ያደርገዋል። ከዚህ በተጨማሪ ደግሞ የሰውነታችን የበሽታ መከላከል አቅም በማጠናከር ይህም የሚሆነው ከምንበላው ከምንጠጣው ምግብ ላይ ሊፈጠሩ የሚችሉ ተጣማሪ የሆኑ ወይንም ፍሪ ራዲካል ብለን የምንጠራቸውን ኬሚካሎች ባለመፈጠራቸው ምክንያት ሰውነታችን ከስትረስ እንዲጸዳ ያደርገዋል ማለት ነው። እነዚህ ከመጾም የምናገኛቸው የተለያዩ ጠቀሜታዎች ናቸው። ይሄንንም ደግሞ በተለያዩ ሳይንሳዊ ጥናቶች ላይ እየተካተቱ ስለሆነ ማንም ሰው ፍላጎቱ ያለው ሰው በተለያዩ ሚዲያዎች ላይ ገብቶ ቢመለከት ይህን ጠቀሜታ ሊያገኝ ይችላል ብዬ አምናለሁ። እስቲ አሁን ደግሞ ወደ ፍስኩ ጊዜ ደግሞ ዞርን በልና አንድ ሰው ከጾም በኋላ ወደ ፍስኩ ዘመን ወደ ፍስኩ ወቅት በሚገባበት ጊዜ ምንድን ነው የሚያጋጥመው? በአመጋገቡ ለውጥ ላይ እና በጤናው ላይ በጣም ጥሩ እንግዲህ በጾም ወቅት እንደሚታወቀው የኢትዮጵያ ባህላዊ አመጋገብ በእርግጥ ከሌላው ዓለም የተሻለ እና በጣም ብዙ የምግብ አማራጮች አሉበት ነው። ከነዚህም መካከል ተጠቃሽ የሚሆኑት አንደኛ ምግቡ ከተለያዩ የምግብ ተዋጽኦዎች የተገኘ መሆኑ፣ በጾም ወቅት ካሉን የአመጋገብ ስርዓቶች አብዛኞቹ መሰረት የሚያደርጉት አትክልትና ፍራፍሬን እንዲሁም ሰብልና አዝርትን ነው። እነዚህ ምግቦች ደግሞ በጾም ወቅት ከሚዘጋጁት በተሻለ በጣም ከፍተኛ መጠን ያላቸው የተለያዩ ምግቦች ለምሳሌ ጎመን፣ ሰላጣ እንዲሁም ከተለያዩ ፐልስና ሌጊውምስ የሚገኙ ጥራጥሬች ናቸው። ከጥራጥሬሱ ላይ ከጥራጥሬ የሚገኙ ማለት ናቸው። ከጥራጥሬ የሚገኙ ከእነሱ ላይ ነው ምግቡ የሚዘጋጀው። ከእነሱ ላይ እየተዘጋጀው ምግብ ከሌሎች ምግብ ጋር ስናነጻጽረው ብዙ የምግብ ዳይቨርሲቲ አለው ማለት ነው። ልዩነት ብዛት አለው። የተለያየ የምግብ ተዋጽኦ ይይዛል በውስጡ። ይህንን የጾም ወቅት አልፈን ወደ ፍስኩ በምንመጣበት ጊዜ ከዚህ የተለየ የሚያጋጥመን ምንድን ነው? ከፍተኛ መጠን ያላቸው የእንስሳት ተዋጽኦ በምግባችን ውስጥ መካተት፣ እንደ ወተት፣ እንደ ስጋ አይነት ሁለተኛው አንደኛው የሆኑ አንደኛው ስጋ እሺ፣ ስጋ፣ ሁለተኛው ቅቤ እና የቅቤ ተዋ የወተት ተዋጽኦ የሆኑ ምግቦች እነዚህ በከፍተኛ መጠን በስጋችን በምግባችን ውስጥ ይካተታሉ። ይህ በሚሆንበት ጊዜ ከሰዎች የጤንነት ሁኔታ ጋር በተያያዘ የተለያየ ኮምፕሊኬሽን እንዲያጋጥም ወይንም የተለያየ የጤና ችግር እንዲያጋጥማቸው ያደርጋል። አንድ ከፍተኛ የሆነ ፕሮቲን ከስጋ ላይ ስለምናገኝ ኩላሊት በሽታ ችግር ያለባቸው ወይንም ደግሞ የፕሮቲን አላርጂክ ችግር ያለባቸው ወይንም ደግሞ ከጨጓራ የመፍጨት ስርዓት ጋር ያለ ግንኙነት በሽታ ካለባቸው ከፍተኛ የስጋ ሎድ ወይንም ከፍተኛ የፕሮቲን ሎድ በሚኖርበት ወቅት ሰዎቹ ለተለያየ የህመም ችግር የመጋለጥ እድል ይገጥማቸዋል። በሁለተኛ ደረጃ በከፍተኛ መጠን የምንሸከመው ቅባት ነው። ይህ ቅባት በሰውነታችን ውስጥ ተፈጭቶ ከገባ በኋላ እሱን ወደ ጠቃሚ ምግብነት ለመቀየር የምንጠቀመው ከሐሞት ከረጢት የሚመነጭ ፈሳሽ እንዲሁም ደግሞ ሊፔዝ የተባለ ኢንዛይም በአግባቡ በማይሰራበት ወቅት በደንብ ቧንቧችን በመሰራጨት ያው የመሰረታዊ የሆነው የስብ መስሪያ ፋቲ ሲድ የሚባሉ ስለሆኑ የማቃጠል ችግርና በሰውነታችን ውስጥ የመለብለብ ስሜት እንዲከሰት ያደርገዋል። እነዚህ በቀዳሚነት የሚጠቀሱ የህመም ስሜቶች ናቸው። ጾም ከተፈታ በኋላ ለምሳሌ፣ በዚህ ወቅት ከሁለት ቀን በፊት ለመንከር ለመንገድ ተሞክሯል። ከፍተኛ የሆነ የስብ ክምችት ወይንም ቅባትነት ምግብ ያላቸውን በምንመገብበት ወቅት ሰውነታችን ከነበረበት ዝቅተኛ የቅባት መጠን ወደ ከፍተኛ የቅባት መጠን ስለምናሸጋግረው አንድ የልብ የደም ግፊት እንዲጨምር ያስገድደዋል። ሁለት በደም ውስጥ የተለያዩ ማዕድናት ክምችት እንዲጨምር እድሉን ይፈቅድለታል። ከዚህ ጋር በተያያዘ የደም ቧንቧ መጥበብና የደም ግፊት እንዲጨምር አስገዳጅ ይሆናል ማለት ነው። ሰውም ሰው ምን ማድረግ አለበት ብለው ይመክራሉ? እርስዎ እንደ ባለሙያ እንደ ተመራማሪ፣ እንግዲህ ጾም ማለት ቅድም ካነሳናቸው ነጥቦች በተጨማሪ ማህበራዊና ሃይማኖታዊ የሆነውን ፋይዳውን እንደጠበቀ ጾሙ ተፈታ ማለት ሰዎች ተከልክለው ከቆዩቸው ምግብ በቀጥታ በከፍተኛ መጠን እንዲመገቧቸው አይመከርም። ስለዚህ ከዚህ በፊት ስንከተለው የነበረው አመጋገብ እንዳለ ሆኖ በጾሙ ወቅት የምናካትታቸው የተለያዩ የምግብ ተዋጽዎች እንዳሉ ሆኖ በተጨማሪነት በጾሙ ወቅት የተከለከሉትን በጾሙ ወቅት የተከለከሉትን ምግብ ማካተት መጠናቸውንም መቀነስ። ለምሳሌ አንድ እዚህ ጋር ላነሳ የምፈልገው በአመጋገብ ስርዓታችን ውስጥ ስጋ ከተፈቀደ ስጋው በተለያየ መንገድ ሊሰራ ይችላል። ወጥ ይሆናል፣ አልጫ ይሆናል፣ ክትፎ ይሆናል፣ ጥብስ ይሆናል። ሁሉም ምግቦች እነዚህ የምንዘረዝራቸው መሰረታቸው ስጋ ነው። እነዚህ ምግቦች አንድ ብቻ ሁነው የተለያዩ አትክልትና ፍራፍሬ ማካተት፣ የተለያዩ ቪጂቴብል የሆኑ ምግቦችን ማካተት፣ ቅጠላቅጠሎችን ከአዝርት እና ከጥራጥሬ የሚገኙ ምግቦችም ተካቶ ብንመገብ ሁሌም ጤናማ አመጋገብ የምንለው ባላንስ የሆነ ወይንም የተመጣጠነ ሆኖ ለአስፈላጊውን የንጥረ ምግብ ፍላጎት የሚያሟላ መሆን እንዳለበት ይታመናል። ስለዚህ ህብረተሰቡ ይሄንን ተገንዝቦ የተከለከሉ በጾም ወቅት የተከለከሉትን ምግቦች እንደ አንድ እንደ አንድ ማካተት እንጂ ሙሉ ለሙሉ ሁሉንም የምግብ ባህሪዎች ትቶ አንድ ነገር ላይ መወሰን ለጤናችንም አስጊ ስለሚሆን የተስተካከለ የስርዓተ ምግብም ስላልሆነ ይህንን በመገንዘብ ሰው የምግብ ተዋጽኦውን ብዙ እንዲያደርግ ይመክራል። ወደ ሁለተኛውና የመጨረሻው ቅንብር እንሸጋገራለን። ስፖርት። እንደምን አመሽታችሁልኛል? የተከበራችሁ አድማጮቼ የኢትዮጵያ አትሌቶች በሳምንቱ ማብቂያ በተለያዩ የአውሮፓ ከተሞች በተካሄዱ የማራቶን ሩጫ ውድድሮች ድል ተቀዳጅተዋል። በጎልፍ አሜሪካዊው ጆርዳን ስፒት ትላንት የማስተርስ ሻምፒዮን ሆነ። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ኢትዮጵያውያኑ የበላይነት ያሳዩበትን የአትሌቲክስ ሩጫ ስፖርት ዜና አላስቀድም ሲሳይለማ በ32ተኛው የቪየና ሲቲ ማራቶን አብራኩማ በ35ተኛው የሮተርዳም ማራቶን መሠረት መንግሥቱ በ39ኛው የፓሪስ ማራቶን ነው ድል የተቀዳጁት። ሲሳይለማ ነፋሻማና በጥቂቱም ቢሆን ሞቃት በነበረው የቪየና ሲቲ ማራቶን በአንደኝነት ሲያጠናቅቅ ጊዜው 2 ሰዓት 7 ደቂቃ ከ31 ሴኮንድ ነው የተመዘገበለት። ከ27ኛው ኪሎ ሜትር በኋላ ተከታዮቹን ጥሎ የተፈተለከው ሲሳይ ከተቀናቃኞቹ የአራት ደቂቃ ልዩነት ፈጥሮ ሲያሸንፍ በታሪክ የመጀመሪያው ነው። የኬንያው ዱንካን ኮች ሁለተኛ፣ ሲራጅ ገና ከኢትዮጵያ ሦስተኛ ሆነዋል። በውድድሩ ያሸንፋል ተብሎ ቅድሚያ ግምት የተሰጠው የወቅቱ ሻምፒዮና ሌላው ኢትዮጵያዊ ጌቱ ፈለቀ በጡንቻ ሕመም አቋርጦ ለመውጣት ተገዷል። ወደ ሮተርዳም ስናልፍ በዚያም ንፋሱ ከባድ እንደነበር ተዘግቧል። አበራ ኩማን ግን ሊበግር አልቻለም። በ20646 በአንደኝነት አጠናቋል። የኬንያው ማርክ ኪፕቱ ሁለተኛ፣ ቤርናርድ ኮች እርሱም ከኬንያ ነው ሦስተኛ። የሴቶቹን ጃፓናዊቷ አሳሚ ኬቶ በ22630 ቀድማ ገብታለች። በመጨረሻም ወደ ፓሪስ ስናመራ የሴቶቹን ያሸነፉት ኢትዮጵያውያት መሠረት መንግሥቱና አማኔ ጎበና መሆናቸውን እናገኛለን። መሰረት በ2324 አንደኛ ስትሆን ከራሷ ፈጣን የማራቶን ጊዜ ላይ ስድስት ደቂቃ ግድም አንስታለች። የኬንያ አትሌት ቪስሊን ጄፕኬሾ ሦስተኛ ሆናለች። የወንዶቹን ማርክ ኮሪር ከኬንያ አሸንፏል። 20549 ነው ጊዜው። ሌላው ኬንያዊ ሉካ ካንዳ ሁለተኛ፣ ሰቦቃ አቶላ ከኢትዮጵያ ሦስተኛ ሆኗል። ማራቶኑን በዙ ላብቃ። በጎልፍ ዘንድሮ ታሪክ ተሰርቷል። የ21 ዓመቱ ወጣት አሜሪካዊ ጆርዳን ስፒት አጋስታ ላይ በተካሄደው የማስተርስ ውድድር ከታይገር ውድስ ቀጥሎ ሁለተኛው ወጣት ሻምፒዮን ለመሆን በቅቷል። አጨራረሱም አስደናቂ ነው። ከመጀመሪያ እስከ መጨረሻ ውድድሩን በመሪነት የጨረሰ ጎልፍ ተጫዋች በማስተርስ ጆርዳን ስፒስ ሆኗል። ትላንት ከመጨረሻው ዙር ላይ የደረሰውም በአራት ነጥቦች እየመራ ነበር። የቴክሳስ ተወላጁ ጆርዳን ስፒት ወደፊትም ተስፋ ያለው ተጫዋች እንደሚሆን ታምኖበታል። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና በቀጥታ ወደ አዲስ አበባ እንሄዳለን። ገዛኸኝ ጽዮን መስቀል መስመር ላይ ነው። መቀጠል ትችላለህ ገዛኸኝ። የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን ትናንት ከካሜሩናቸው ያውንዴ ላይ ያደረገውን የመልስ ጨዋታ ሁለት ለአንድ ተሸንፎ ከመላው አፍሪካ ጨዋታዎች ውጭ ሆኗል። ሁለቱ ቡድኖች ከሁለት ሳምንት በፊት የመጀመሪያ ማጣሪያቸውን አዲስ አበባ ላይ በካሜሩኑ አናብስቶች በተመሳሳይ ሁለት ለአንድ መሸነፉ የሚታወስ ነው። የደርሶ መልሱ አጠቃላይ ውጤት አራት ለሁለት የካሜሩንን ቡድን ለመላው አፍሪካ ጨዋታ እንዲያልፍ አስችሎታል ማለት ነው። ወደ አስራ ስምንተኛው ሳምንት የኢትዮጵያ ፕሪምየር ሊግ ስመለስ ከትናንት በስቲያ በአዲስ አበባ ስታዲየም የተገናኙት ቅዱስ ጊዮርጊስ እና ሲዳማ ቡና ከረፍት መልስ ለመሸናነፍ ጠንካራ ፉክክር አሳይተዋል። በውጤቱም ጊዮርጊስ ሁለት ለአንድ አሸንፎ ወጥቷል። ሁለቱ ቡድኖች ለእረፍት የወጡት ባዶ ለባዶ ሲሆን የጊዮርጊስ የመጀመሪያው ግብ የተመዘገበው በሁለተኛው የጨዋታ ክፍለ ጊዜ በአዳነ ግርማ አማካኝነት ነው። ጊዮርጊስና ሲዳማ ቡና የፕሪሚየር ሊጉን መሪነት በየሳምንቱ እየተፈራረቁበት ያለው ሁኔታ ቀጥሏል። በዚህኛው ሳምንት ተረኛው መሪ ቅዱስ ጊዮርጊስ ሲሆን፣ ያለፉትን ሁለት ሳምንታት ሲዳማ ቡና ሲመራ ቆይቷል። የጊዮርጊሱ አሰልጣኝ ፋሲል ተካልኝ ከጨዋታው በኋላ በሰጠው አስተያየት እንዲህ ብሏል። የነጥብ ልዩነቱ እንደሰፋ ነበር የሚሆነው እና ያንን ለማድረግ ስንመጣም መስቀድ እንደሌለብን ነበር አምነን የነበርነው። ተሳክቶናል፣ አሸነፈናቸዋል። ግን የዛሬው ጨዋታ ብቻ ማሸነፍ ለዋንጫ ያበቀናል ብዬ አላስብ። ብዙ ስህተቶች አሉብን። እነሱን አርመን ከፊታችን ያሉትን ወሳኝ ጨዋታዎች በአሸናፊነት መወጣት እንፈልጋለን። የሲዳማ ቡና አሰልጣኝ ዘላለም ሽፈራው በበኩሉ ጋዜጠኝነት ምክንያቱም በእኛ ላይ ወሰን ይችላል እናውቀዋለን። በእኛ ይወሰን ነገር ግን ትልልቅ ክለቦች እንዳሉ መገመትም አያዳግትም። ስለዚህ ከዚህ በኋላ ሊትን ይችላል ብለን ታሳቢ እናደርጋለን። እንደዚህ አይነት ኦፖርቹኒቲዎች ካጋጠሙ በእርግጠኝነት እንመለሳለን። በፕሪምየር ሊጉ አስገራሚ ጉዞ እያደረገ ያለው የኢትዮጵያ ንግድ ባንክ ትናንት ጎንደር ላይ ዳሽን ቢራን ሁለት ለአንድ ረትቶ የደረጃ ሰንጠረዡን አሻሽሏል። አርባ ምንጭ ከነማ ኢትዮጵያ ቡናን ሁለት ለአንድ አሸንፏል። የደረጃ ሰንጠረዡን ቅዱስ ጊዮርጊስ እና ሲዳማ ቡና በኩል ሰላሳ አምስት ነጥብ ጊዮርጊስ በጎል በልጦ መሪነቱን ተረክቧል። ሌሎች የአስራ ስምንተኛ ሳምንት ፕሪሚየር ሊጉ ተስተካካይ ጨዋታዎችም ነገ ይካሄዳሉ። ሙገርና ወልዳያ ከነማ ወራጅ ቀጠናውን አልለቀቁም። ኮከብ ጎል አግቢነቱን ቢኒያ ማሰፋ በአስራ ሶስት ሪክ ሙራንዳ በአስራ አንድ ተከታትለው ቀጥለዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ በአለሜዳው ማንቸስተር ዩናይትድ የከተማ ተቀናቃኙን ማንቸስተር ሲቲን ከኋላ ተነስቶ አራት ለሁለት አንበርክኮ አሸንፎታል። ሰርጂዮ አጎሮ በስምንተኛው እና በሰማኒያ ስምንተኛው ደቂቃ ለማንቸስተር ሲቲ ቢያስቆጥርም በሰፊ የግብ ልዩነት ከመሸነፍ አላዳ ነው። ማንቸስተር ዩናይትድ ቀድሞ ጎል ቢቆጠርበትም በአስራ አራተኛው እና በሀያ ሰባተኛው ደቂቃ አሽሊ ያንግ እና ማርዋን ፌላኒ አከታትለው በማግባት ለእረፍት ወጥተዋል። ማንቸስተር ዩናይትድ በዚህም አላበቃም። ሁዋን ማታና ክሪስ ሞሊን ሁለት አክለው ከረፍት በኋላ ማለት ነው፣ ደጋፊያቸውን አስደስተዋል። በዚህም ውጤት መሰረት ማንቸስተር ዩናይትድ ደረጃውን ባለበት አጠናክሮ ሲቀጥል በአንሳሩ የአምናው ሻምፒዮና ማንቸስተር ሲቲ ባለበት አራተኛ ደረጃ ላይ ሆኖ ለመቆየትም ስጋት ፈጥሮበታል። ሌሎች ጨዋታዎችም ተካሂደዋል። ቼልሲ አንድ ተስተካካይ ጨዋታ እየቀረው በሰባ ሶስት ነጥብ ሊጉን ይመራል። አርሴናል በስልሳ ስድስት ተከትሏል። ማንቸስተር ዩናይትድ በስልሳ አምስት ሶስተኛ ነው። በዚሁ አበቃለሁ። ሰለሞን አመሰግናለሁ። ገዛኸኝ። በመጨረሻም ወዲህ ወደ ዩናይትድ ስቴትስ መተን ይሆናል የምናበቃው የዩናይትድ ስቴትስን እግር ኳስ ለማጠናከር ከቅርብ ጊዜ ወዲህ የተያዙ ጥረቶች እየገፉ ናቸው። በተለያዩ የሀገሪቱ ክለቦች ውስጥ ከአውሮፓ የፈለሱ በዕድሜ ገፋ ያሉ ተጫዋቾች ይገኛሉ። ስቲቭን ጌራርድ፣ ካካ፣ ዴቪድ ቪያ፣ ዴቪድ ቤካም ቲሪ ሄንሪ ይጠቀሳሉ። ላታን ኢብራሂሞቪች፣ ሃቪየር ሄርናንዴስ ቺቻሪቶ፣ እንዲሁም ጌት በአዲስ ሊቀላቀሉ እንደሆነ ደግሞ ጉንጉምታዎች ሰፍነዋል። በእርግጥ እንደሚባለው በዩናይትድ ስቴትስ ሜጀር ሊግ ሶከር የአውሮፓ አሮጌ ተጫዋቾች መጦሪያ ስፍራ እየሆነ ነው። ባልደረባችን ሶራ ሃላኬ ለሊጉ ኮሚኒኬሽን ዲሬክተር ለሳል ዴላ ሞኒካ ያቀረበላቸው ጥያቄ ነበር። ጉዳዩ ፈጽሞ እንደዚያ አይደለም። ይሄ የቆየ አስተሳሰብ ነው። ሊጎች ምንጊዜም ተጫዋቾቻቸውን በአዲስ ትውልድ ወጣቶች ነው መሙላት የሚሹት። ብዙ ጊዜ የሚታየው ይኸው ነው። በየክለቦች ውስጥ ገፋ ያለው 27 ወይም 28 ዓመት ዕድሜ ያላቸው ተጫዋቾች ታገኛላችሁ። ስለዚህ ጉዳይ አሰልጣኞቻቸውን ብትጠይቁ፣ በየክለባቸው ምን አይነት ተጫዋች እንደሚፈልጉ ትረዳላችሁ። አሁን የምትላቸው ተጫዋቾች በጨዋታ ብቃታቸው በጣም የሚታመኑ ናቸው። ከዚያ አንጻር ነው የሚታየው እንጂ ሊጉን መጦሪያ ለማድረግ አይደለም ነበር ያሉት በዩናይትድ ስቴትስ የሜጀር ሊግ እግር ኳስ ኮሚኒኬሽን ዲሬክተር ሳልዴላ ሞኒካ። በማመስገን በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳቸው የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት። Yenia Kalidia Olesh, but I will I بها الصبر ااا يا لعلا ، يا يا مولاد يا يا فكر نقاطن، يا لعلا، كاتشيت بكر فكر، ضمن اما القرطا، زرع Yeah, yeah, yeah, yeah. so I'm like, like, like, so a man of God, I'm a man of God, I'm a man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 thank you